መቅደስ ወልደ ሚካኤል በአሁን ሰዓት የ26 ዓመት ወጣት ስትሆን የምትኖረው ከእናቷ ጋር በሚኖሩበት የኪራይ ቤት ውስጥ ነው። ከመቀሌ ዩኒቨርሲቲ በኮምፒውተር ሳይንስ ተመርቃ ስራ ጀምራ እየሰራች ሳለች የዛሬ ሁለት ዓመት በአንድ ክፉ ቀን የመኪና አደጋ አጋጠማት። ከዚያን ጊዜ ጀምሮም መቅደስ አልጋ ላይ ውላለች። ለሕክምናዋም እጅግ ብዙ ብር ስለተጠየቀች የሰዎችን እርዳታ ትሻለች። አሁን ታዲያ የእምቧ ቤተሰብ በተሰኘው የማህበራዊ ድረገጽ ላይ ትልቅ ተስፋ ጥላለች። ሥራ ነበረኝ። ተመቃኝ ዩኒቨርሲቲ አንድ አምስት ከምናምን ስራ ሰርቻለሁ። የግል ነው ያው አደጋ ውስጥ ይደርስ ማለት አንገት ላይ ነው ጉዳት የደረሰ ከዛ ያው የነርዝ ሴት ነው ለ ከአንገት ሰታ ሻናት አይንቀሳቀስም ያው ፍቃደኛ አልነበረም። ያው እኛም ከሱ ጋር መካሰት ስለማንችል ተሰናዋል በዋቢት ሰቦች ያው ገንዘቡን በጣም በአጭር ጊዜ ያዋሰ ለህክምና የተባለውን ገንዘብ አሟልተናል ብለውኛል። ለያሬች ሁለት ነጥብ ሁለት ሚሊየን ብለውኛል የተዋሰው ወደ ውጪ ብሄድ ነው የተሻለ የሚሆነው። ረጅም ጊዜ ይፈዛል። እንዴት እንደሚሆን እንግዲህ ተነጋግረን ወይም ተለምለ ከተመሰረተ አንድ ዓመት ተኩል የሆነው የእንቧ ቤተሰብ የተሰኘው ገጽ ለመቅደስ ወልደ ሚካኤል ሁለት ነጥብ ሁለት ሚሊዮን የኢትዮጵያ ብር አሰባስቦ ለማሳከም በእንቅስቃሴ ላይ ሲሆን ከተመሰረተበት ጊዜ አንስቶም ለተለያዩ ጉዳዮች ገቢ እያሰባሰበ የሚገኘው ይሄ ቡድን እንዴት እንደተመሰረተ የቡድኑ መስራች የሆነው ያሬድ ነጋሽ እንዲህ ያስረዳል። የእንቧ ቤተሰብ እንግዲህ አሁን ያለፈው አካፊ ሁን ከዛኛ ውስጥ የነበረ ላይ ለበዓል ለምን ለየት ያለ ነገር አናደርግም? በሚል አይነት ተነሳተን አቅመ ደካማ የሆኑ ቤተሰቦች አሉ። ለአመት በዓል ምንም ለቤተሰቦቻቸው ማታዝ የማይችሉ ለእነሱ ዶሮ፣ እንቁላል፣ ቤት ሽንኩርት የሚያቀርብ ባለፈው አመት የሚያቀርብ ቤተሰብ ነበረ ንስቶስ የሚባል እነሱን ለምን እንዲሁም እንደዛ አናደርግም ስል በዛ ልጆች በሀሳቤ ተስማሙና በዛ ተሳተፍ እንግዲህ በዛ አንድ ብለን ጀመረ ማለት ነው። የእምቧ ቤተሰብ አባላት የተለያዩ እንደ ጥሬ ሽንኩርት መብላት፣ መደነስ የመሳሰሉ የሚያዝናኑ ፈተናዎችንና ውርርዶችን በማህበራዊ ሚዲያ ላይ በማቅረብ እስካሁን ድረስ አምስት ሚሊዮን የኢትዮጵያ ብር እንዳዋጡ የሚገልጸው ያሬድ ቡድኑ እንቧ የተሰኘውን ስሙን የሚያገኘው ከነዚህ ውርርዶች ነው ይላል። ቤተሰብ ስሙ ለየቻለ ነው። አሁን ነው እንዴት ነው እንግዲህ ወደ እየቻለ ስም ሊመጣ የቻለው በምንልበት ጊዜ እኛ ገንዘብ ስናሰባስብ በተለያዩ ጉዳዮች ያሰባስባል። አሁን ጊዜ በዚህ አጋጣሚ ከፋሲካ እስከአሁን ድረስ የታመሙ የተቸገሩ፣ ዳፍረዴ መደፈር ጥቃት ለደረሰባቸው ቤተሰቦች በሙሉ የተለያየ ብር መጠን አምስት ሚሊዮን የኢትዮጵያ ብር Mesela iyi olduğunu çatırsak kalmışlar. Bu hiç var çok güzel. Ne ayın ne güzel olarak çay yakın. Ne oldun? Ne bırakın mı? Çocuğun gidiyen de melkan nedir? Bu misali. Hangi şey? Sözlük araya. Şimdi yere yüzey yapan. Şimdi de çalın yere gel. en hayatım var Bu Ya var. Ya o

አረጋካችሁ ተው እያለ እየለመነ ግን ዜር እንቧ እያለ ሲዜር በቃ እናስቅ ቻለንጅ ነበረ። በጣም ያዝናምርም እዛም ተለመደ ነገር ሆነና ብዙ ሰዎች ሲገቡ እንደዛ እንዲያደርጉ መጠያዩ ተጀመር እና በዛው እንደቀል እንቧና ስብላቸው፣ እንቧና ስብላቸው እንዲያይበሉ እንዲያስበል በሚል በእንደዛ አይነት ጠበቀን ቀጠል። እንግዲህ ያሬድ ይህ ቡድን የራሱ የሆነ ከባህልና ከማህበረሰብ ስነልቦና ጋር የማይጋጩ የመከባበር ህግ እንዳለው ገልጾ ከሃይማኖት ከፖለቲካና ጸያፍ ከሆኑ ከጾታ ንግግሮች የጸዳና ኢትዮጵያዊ ባህልንም ያገናዘበ ነው ይላል። እንግዲህ ምንድነው ያው ኢትዮጵያዊ እንደመሆናችን መጠን ባህላችን ያለቀቀ ስነስርዓት የሌለው ነገሮችን አናስተናግድም። ማንም ሰው የሚሳተፍበት ወይም የሚቀበለው ቻልንጅ የሚያዝናና የሚያስደሰት እንጂ የሰውን ማንነት ዝቅ የሚያደርግ ባህልም የለቀቀ ማንም ኢትዮጵያዊነታችንን የሚያንቋሽሽ አይነት ነገሮችን አናስተናግድም። ለምሳሌ በዚህ በኳራንቲን ጊዜ የተለያዩ የውጭ ሀገር ዘፋኞች ወይም መራፈሮች ሰዎችን በማስደመጥ ምናምን አይነት ነገር ይሳትፋሉ። እኛ ለእንደዚህ ነገር አናደርግም፣ አንሳትም። ኢትዮጵያዊነታችን ኢትዮጵያዊ ጨዋ ኢትዮጵያዊነታችን የጠበቀ የተከበረ አይነት ስነ ስርዓት በሆነ እየተዝናናም እየተደሰትን የምናሳልፈን። በዚህ ቻሌንጅ ላይ ለመሳት ማንኛውም ሰው ይሳትፋል። አዲስ ገቢ ሆነ ነባርም ማንኛውም ሰው ይሳትፋል። ባይደሆ በቻሌንጅ ብቻ ሳይሆን የተለያዩ ነገሮች ጨረታ ይቀርባሉ። ለምሳሌ ፍቅር እስከ መቃብር የሚለው መጽሐፍ ለጨረታ ቀርቦ አንድ ሺህ ዶላር ተሽጧል። እና ያ ገንዘብ ያው ለተሰበሰበ ለተያባል በሰዓቱ ለምናሰባቸው የሚል ማለት ነው እና አንዳንድ የኢትዮጵያ ቅርጻ ቅርሶች፣ ስዕሎች፣ ፎቶዎች ሁኛ ማካከል ያረከ መረከ ቤት ችን ያለ ነው። እንደዚህ አይነት ነገሮች የአበሻ ነገሮች ስዕል አለባቸው ያገቡ ነገር ስለሆነ ስላመንበት ሁሉም መሳተፍ ስለሚፈልግ አንዳንዱ በቃል እንዲሳተፋል፣ አንዳንዱ ገንዘብ በመስጠት ይሳትፋል፣ አንዳንዱ ደግሞ በቃ ትርጉም ያለውን የቤት ውስጥ ያለውን ቅርጽ አጥቶ ያጫርታሉ እና መጽሐፎች ይጫርታሉ፣ ስዕሎች ይጫርታሉ በእንደዛ በእንደዛ ነው እና በጥሩ ሁኔታ ይሄዱ ይመስላል። እንዳልኩት አሁን ወደ ሀያ ሺህ ሰባት መቶ የሚሆን እንግዲህ በኔትዎዝ ላይ ተከታታዮች አሉ። ምን እየገቡ የሚሳተፉ ናቸው። በአንድ ጊዜ ከአራት መቶ እስከ አንድ ሺህ አንድ መቶ እስከ አንድ ሺህ ሁለት መቶ የሚሆን እንደ ቀኑ ይለያያል፣ የሚሳተፋሉ በብዛት ደረጃ እንግዲህ ወደ ሀያ ሺህ ሰባት መቶ ደርሰናል። እንግዲህ የሜንበር ደረጃ እንዳልኩት መዝግበን በሌ በሌ ከዚህ ከዚህ የሚለውን የሜንበርሽፕ ንግዲ ራሴ ያልጀመረ ንግዲ ክሊ ያሉትን አናቅም ግን በተከታታይነት ወደ ሀያ ሺ ሰባት መቶ የሚሆኑ አባላቶች አሉ። እንቧ ቤተሰብ በተለይም ታዋቂ ግለሰቦችን እየጋበዘ በማሳተፍ ተለቅ ያለ ገቢ የሚያሰባስብ ሲሆን እስካሁን ድረስም እነሀላን ታሪክ፣ ትዕግስት ግርማ፣ እፀ ህይወት አበበ፣ ብጽአት ስዩም፣ ፋሲል ደሞዝ ና ሌሎችም አንጋፋና ዝነኛ ሰዎች በቡድሩ ላይ ለፈተናዎች በመቅረብ ትልልቅ ገንዘቦች እንዲዋጡ ማገዛቸውን ያሬድ አጫውተኛል። ሲያጠቃልልም ማህበራዊ ሚዲያው በአግባቡ ጥቅም ላይ ከዋለ ትልቅ አገልግሎት የሚሰጥ መሳሪያ ነው ሲልም ገልጿል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ